ስፖርት በለንደን ማራቶን በወንድም በሴትም ኬንያውያን አሸናፊ በሆኑበት የሩጫ ፉክክር ትዕግስት ቱፋና ቀነኒሳ በቀለ ውጤት አስመዝግቧል። እንግሊዛዊው ጠፈርተኛ ከህዋ ዓለም አቀፍ የጠፈር ማዕከል ሆኖ የለንደኑ ማራቶንን ተሳትፏል። በጊነስ ቡክ ላይም ተመዝግቧል። በእንግሊዝ ፕሪምየር ሊግ ሌስተር ሲቲ የዋንጫ ባለቤት የመሆን እድሉ እጅግ ሰፍቷል። በጀርመን ቡንደስሊጋ ባየር ሚንሽን ዋንጫውን ለመውሰድ ቀጣዩን ጨዋታ ብቻ ማሸነፍ ይጠበቅበታል። ጆዜ ሞሪኖ በበጋ ወራት ተጫዋቾችን ገዝተው እንዲያስመጡ 300 ሚሊዮን ፓውንድ ተመድቦላቸዋል። አብራችሁን ቆዩ። ትናንት በለንደን ከተማ በተከናወነው የማራቶን ሩጫ ውድድር ኢትዮጵያ በሴቶች ፉክክር በትዕግስት ቱፋ በኩል የሁለተኛ ደረጃ ስታገኝ በወንዶች ውድድር በአትሌት ቀነኒሳ በቀለ የሦስተኛነት ደረጃ ይዛለች። ባለፈው ሳምንት በቦስተንና በሃምቡርግ የማራቶን ውድድሮች በወንድም በሴትም ድል የቀናቸው ኢትዮጵያውያን አትሌቶች በለንደን ውድድር ለምን በኬንያውያን ተበለጡም? የሃትሪክ ጋዜጣ ምክትል ዋና አዘጋጅ ጋዜጠኛ ምስጋናው ታደሰ አንደኛ ብዙ ጊዜ የሚነገሩ ነገሮች አሉ። የጋራ የህብረት ስራ ጠፍቷል የሚባለው ነገር እንደዚህ አይነት ውድድሮች ላይ ደግሞ እነዚህ ነገሮች በትክክልም ትመለከታቸዋለ እና እርስ በርስ የመረዳዳት የመተጋገዝ ፌሱን የማፍጠን ነገር አትመለከትባቸውም እና ሁሉም የየራሳቸውን ሩጫ እንደሰሩበት መጠን ነው የሚሄዱት እና ለዚህም ይመስለኛል ብዬ ነው እንደ አንድ ምክንያት እንግዲህ የማስቀምጠው ማለት ነው። እነዚህ ከዛ በተረፈ አየር፣ ሌሎች ነገሮችን ደግሞ ከዛ በኋላ የምታመጣቸው ናቸው። ነገር ግን ኢትዮጵያና ኬንያ ተመጣጣኝ ኳሊቲ ያላቸው አትሌቶች ያሏቸው ሀገራት ናቸው። ለኬንያ የተመቸ የአየር ንብረት ለኢትዮጵያ የሚከብድበት አይኖርም ብዬ ነው የማስበው። የቡድን ስራን ካነሳ አይቀር በዚህ ውድድር ላይ የወንዶቹንም የሴቶችንም ብንመለከት ከአንድ እስከ ሰባት ድረስ ያሉትን ብንመለከት ማለት ነው በሴቶች ውድድር ላይ አራት ኢትዮጵያውያኖች ነበሩ። ሶስቱ ኬንያውያን ናቸው። ከቮላ ማዙ ሮናክ ውጪ ማለት ነው፣ አራተኛ ከወጣች ውጪ የወንዶቹንም ብንመለከት ሶስት ኢትዮጵያውያን ሶስት ኬንያውያንና አንድ ኤርትራዊ ነበር የተወዳደሩት። እና በቡድን ስናየው ኢትዮጵያኖችና ኬንያውያን ተመጣጣኝ የሚባል ነው። እና የቡድን ስራ ላይ መስራት አለብን ማለት ነው ወይስ ምንን ያመለክታል ውጤቱ? ትናንት የለንደን ማራቶን ላይ እኮ በሴቶቹ በኩል የእኛ አትሌቶች እርስ በርስ ሲወነጫጀሉ ነበረ። ትግስት ቱፋና አሰለፈች በርጊያ ማለት ነው ጠልፋ ጥላኛለች በሚል ማለት ነው። እና ይህን ያን ልዩነታችን የሚሰፋ ከሆነ ነገሮች በጣም አስቸጋሪ ሊሆኑ ይችላሉ። የቡድን ስራ ላይ በጋራ መስራቱ ምንም የማያጠራጠር ጉዳይ ነው። ከዛ በተረፈ ደግሞ አሁን ብንመለከት አሰልጣኝ የላቸውም፣ በየራሳቸው ነው እንጂ በብሔራዊ ቡድን ደረጃ የተወከለላቸውም አሰልጣኝ አለመኖሩ በብሔራዊ ቡድን ውስጥ ያሉና ለሪዮ ኦሎምፒክ የሚሮጡ አትሌቶች ላይ በተለይ ማራቶን ላይ ተጽዕኖ ሊያሳድር ይችላል ብዬ ነው የማስበው የቡድን ስራ መስራቱ ምንም አያጠያይቅ። የሪዮ ደጄኔሮ የኦሎምፒክ ውድድር ሶስት ወራት ገደማን የቀረው በትክክለኛው ብንናገር አንድ መቶ ሁለት ቀናት ነው የቀረው። ና አሁን የሚታዩ ውጤቶች ከዚህ በፊት የነበሩ አመርቂ ውጤቶች፣ ና የለንደኑ ማራቶን ውድድር ላይም ያየ ነው አይነት ውጤትን በማነጻጸር ወደፊት ለኦሎምፒኩ ምን መደረግ አለበት አትሌቲክስ ፌዴሬሽንም ሆነ አትሌቶቹንም የሚመለከት ሊሆን ይችላል አስተያየት በእርግጥ አሁን ሪዮ ላይ በአንድ ውድድር ብቻ አይደለም የምንሳተፈው፣ ሌሎች ውድድሮችም አሉ። አትሌቲክሱም የተለያዩ ርቀቶች አሉት እና አሁን እንደ ስጋት እየተቆጠረ የሚገኘው የማራቶኑ ጉዳይ ነው እና ማራቶን ላይ ምንድን ነው አትሌቶቹ ያቀረቡት ነገር? ለኢትዮጵያ ኦሎምፒክ ኮሚቴ እኛ በሚመቸን በግል አሰልጣኛችን፣ በግል ማኔጀሮቻችን ብንሰለጥን ይሻለናል የሚል ጥያቄ በማቅረባቸው የኢትዮጵያ ኦሎምፒክ ኮሚቴ ፈቅዶላቸው አትሌቶቹ በየግላቸው እየሰለጠኑ ነው። አንድ ወጥ የሆነ የብሔራዊ ቡድን አሰልጣኝ ብቃቱ ያለው ተመድቦ አትሌቶቹ በጋራ ተሰባስበው የቡድን ስራና ህብረት ፍቅር እንዲኖራቸው አድርጎ አንድ ላይ እንዲሰሩ ማድረግ ነው። አለበለዚያ ዞሮ ዞሮ ኦሎምፒክ ላይ መሄደን ወደ ግል ጉዳያቸው እንዳያመዝኑ ወይም ደግሞ የየራሳቸው ናቸው ብቻ በመ በመከተል እንፈልግ የነበረውን ውጤት እንዳናጠው እሰራለሁኝ። የስፖርት ጋዜጠኛና ተንታኝ ምስጋናው ታደሰ ለሰጠን ትንታኔ በዶቼ ቬለ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር በለንደኑ የማራቶን ሩጫ ኬንያዊው ኤልዩድ ኪፕቾጌ በ2 ሰዓት ከ03 ደቂቃ ከ05 ሰከንድ አንደኛ ወጥቷል። ኬንያዊቷ ጀሚማ ሱምጎንጎ በአንደኛነት ያጠናቀቀችበት ጊዜ 2 ሰዓት ከ22 ደቂቃ ከ58 ሰከንድ ነው። የለንደኑ ማራቶን ትናንት በለንደን ጎዳና ሲከወን እንግሊዛዊው ስነፈለግ ተመራማሪም ምድርን በየዘጠና ደቂቃው በሚዞረው ዓለም አቀፉ የህዋ ምርምር ጣቢያ ውስጥ ሆኖ ውድድሩን ተሳትፏል። የስበት ኃይል እጅግ አነስተኛ በሆነበትና ማናቸውም ቁሶች በሚንሳፈፉበት ህዋ ውስጥ በስፖርት መስሪያ የመሮጫ ንጣፍ ላይ ሆኖ ግራና ቀኝ በሸራ በተወጠረ ሰንሰለት ታስሮ የሁለት ሰዓቱን ሩጫ ተካፍሏል። የለንደን ጎዳናዎች የሩጫ ድባብን ለማምጣትም ከመሮጫ ንጣፉ አጠገብ አይፓድ አስቀምጦ ጎዳናዎቹንና የሯጮቹን እግሮችም ሲመለከት ነበር። እንግዲህ በዚህ መልኩ ባደረገው የህዋ የማራቶን ሩጫ እንግሊዛዊው ጠፈርተኛ ቲም ፒክ የመጀመሪያው የማራቶን ወንድ ሯጭ ተብሎ ስሙ በታሪክ መዝገብ ሰፍሮለታል። የ42 ኪሎ ሜትሩን ሩጫ ህዋ ላይ ያጠናቀቀበት የ3 ሰዓት ከ35 ደቂቃ ጊዜ አስደናቂ ተግባራትን የፈጸሙ ሰዎች በሚካተቱበት ጊነስ ቡክ የተሰኘው መዝገብ ላይ እንዲገባ አስችሎታል። እግር ኳስ። በእንግሊዝ ፕሪሚየር ሊግ 76 ነጥብ የሰበሰበው መሪው ላይስተር ሲቲ ከቀሪ ሶስት ጨዋታዎቹ ሁለቱን ካሸነፈ መቶ በመቶ ዋንጫውን መውሰዱን ያረጋግጣል። ትናንት ስዋንሲ ሲቲን አራት ለዜሮ አንገት አስደፍቶ የላከው ሌስተር ሲቲ ዘንድሮ የዋንጫው ባለቤት ለመሆን ከእንግዲህ የሚጠበቅበት አምስት ነጥብ ብቻ ነው። ቀሪ ጨዋታዎቹ ከማንቸስተር ዩናይትድ፣ ከኤቨርተን እና ከቼልሲ ጋር ይሆናል። የሌስተር ሲቲ ግብ አዳኙ ጂሚ ቫርዲ ባለፈው ሳምንት በፈጸመው ጥፋት በቀይ ካርድ በመሰናበቱ በትናንቱ ጨዋታ አልተሰለፈም ነበር። ሌስተር ሲቲ በሰፋ ግብ ልዩነት ከማሸነፍ ግን ያገደው ነገር አልነበረም። በፕሪምየር ሊጉ በሁለተኛ ደረጃ የሚከተለው ቶትናም ሆትስፐር ዛሬ ማታ ከዌስት ፕሮሚሽ አልቢኖ ጋር 35ኛ ጨዋታውን ያከናውናል። እስካሁን 68 ነጥብ አለው። እሱም ቢሆን ዋንጫ የማግኘት እድሉ ቢጠብም ሙሉ ለሙሉ ያከተመለት ግን አይደለም። ዋንጫ ለመውሰድ ከቀሪ አራት ጨዋታዎቹ ሶስቱን አሸንፎ የሌስተር ሲቲን በሶስቱም ጨዋታዎች መሸነፍ መጠበቅ አለበት። ያኔ ሌስተር ሲቲን በአንድ ነጥብ በልጦ ዋንጫውን በእጁ ማስገባት ይችላል ማለት ነው። አለበለዚያ ደግሞ አራቱንም ጨዋታዎች አሸንፎ ሌስተር ሲቲ በሁለት ጨዋታዎች እንዲሸነፍ አጥብቆ መመኘት አለበት። የኳስ ነገር የሚሆነው አይታወቅም። ሆኖም የሌስተር ሲቲ የዘንድሮ ጥንካሬና የተጋጣሚዎቹ ደከም ብሎ መታየት ቶትና ሞትስበርን ከምኞት እንዳይዘል ሊያደርገው ይችል ይሆናል። ቶትና ሞትስበር ቀሪ ጨዋታዎቹ ከዌስት ብሮሚች ከቸልሲ ከሳውሳምትን እና ከኒውካስል ጋር ነው ከትናንት በስቲያ ስቶክ ሲቲን አራት ለዜሮ ያንኮታኮተው ማንቸስተር ሲቲ ነገ ከስፔኑ ሀያል ሪያል ማድሪድ ጋር ለሻምፒዮንስ ሊግ ግማሽ ፍጻሜ ይፋለማል። ከነገ በስቲያ ደግሞ የጀርመኑ ሀያል ባየር ሚንሽን የስፔኑ አትሌቲኮ ማድሪድን ይገጥማል የባየር ሚንሽኑ አሰልጣኝ ፔፕ ጓርዲዮላ የደርሶ መልስ ግማሽ ፍጻሜውን አሸንፈው ለፍጻሜ በመድረስ ዋንጫውን ለማሸነፍ የቻሉትን ሁሉ እንደሚያደርጉ ተናግሯል። ቀደም ሲል በባርሴሎና ቆይታቸው ለሁለት ጊዜያት የሻምፒዮንስ ሊግ ዋንጫ ባለቤት መሆን የቻሉት እኚህ ዝነኛ አሰልጣኝ በሁለተኛነት ማጠናቀቅ የሰለቻቸው መሆኑንም ጠቁም አድርጓል። ክብርና ዝናው ለአሸናፊዎች ነው፣ ለቁጥር አንዶች፣ ለሁለተኛዎች አይደለም። ለዚያ መፋለም አለብን፣ አንደኛ ለመሆን ብሏል። በሁለት ዓመት ቆይታቸው ቡድናቸው ባየር ሚንሽንን ለሁለት ጊዜያት ለሻምፒዮንስ ሊግ ፍጻሜ ቢያደርሱም የድል ምኞታቸውን ግን ቀደም ሲል ገናና ባደረጉት ቡድን በባርሴሎናና በሪያል ማድሪድ ከእጃቸው ተነጥቋል። በቡንደስሊጋው ግን በሦስተኛ ዓመታቸው ሦስተኛ ዋንጫቸውን ሊጨብጡ የሚጠብቁት የፊታችን ቅዳሜን ብቻ ነው። አሰልጣኝ ፔፕ ጓርዲዮላ በቡንደስሊጋ ቆይታቸው አንድ መቶኛ የሚሆነው የቅዳሜ ጨዋታን ካሸነፉ፣ ለሳቸው ሦስተኛ፣ ለሚያሰለጥኑት የባየር ሚውንሽን ቡድን ደግሞ በአራት ተከታታይ የጨዋታ ዘመን አራተኛ ዋንጫ ይሆናል ማለት ነው። እዚያ ስኬት ጫፍ ላይ ለመድረስ ቅዳሜ በሜዳቸው በቦሩሲያ ሞንሽንግላድባህን ይገጥማሉ። ተጋጣሚያቸው ግን በቡንደስሊጋው አምስተኛ ደረጃ ይዞ በመጨረስ የሚቀጥለው የውድድር ዘመን የአውሮፓ ሊግ ተሳታፊ ለመሆን ከማለሙ አንጻር በቀላሉ የሚታይ ተፎካካሪ አይሆንም። በዚህም አለ በዚያ ሰውየው ዓለማችን ውስጥ ከሚገኙ ጥቂት ምርጥ አሰልጣኞች አንዱ በመሆናቸው የቅዳሜው 32ተኛ ጨዋታ ባይሳካላቸው እንኳን እስከ ፍጻሜው 34ተኛ ግጥሚያ ድረስ አንዱን ማሸነፋቸው የማያጠራጥር ነው። ቀጣዩ የጨዋታ ዘመን በበጋ ውራት ማንቸስተር ዩናይትድን ከሉዊ ቫንጋል የሚረከቡት አሰልጣኝ ጆዜ ሞሪኖ ተጫዋቾችን ገዝተው እንዲያስመጡ 300 ሚሊዮን ፓውንድ ተመድቦላቸዋል፣ ሲል ዴሊ ስታርስ የተሰኘው ዕለታዊ ጋዜጣ ዘግቧል። የሌስተር ሲቲው የክንፍ ተጫዋች አልጄሪያዊው ሪያድ ማሬዝ ለቡድኑ 17 ግቦችን በማስቆጠርና 11 ግቦችን በማመቻቸት በፕሮፌሽናል እግር ኳስ ተጫዋቾች ማህበር የአመቱ ምርጥ ተጫዋች ተብሎ ሽልማቱን ትናንት ለንደን ከተማ ውስጥ ተቀብሏል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ አይለን ማንተጋፍቶት ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።